ጋዜጦች አምድ ዓለም አቀፍ ጋዜጦች በዚህ ሳምንት ከአፍሪካ እንደ ኢትዮጵያ የተኮሩበት አልነበረም ማለት ይቻላል። ሰፊ ዓለም አቀፍ ተነባቢነት ያላቸው ከአሜሪካ ኒውዮርክ ታይምስ እና ዋሽንግተን ፖስት፣ ከብሪታንያ ዘጋርዲያን፣ ኢንዲፔንደንት እና ዘ ኢኮኖሚስት፣ ከሆላንድ ቮልክስ ክራንት፣ ከቤልጅየም ደ ስታንዳርድ፣ ከፈረንሳይ ለሞንድ ና ሌሎችም በሳምንቱ ውስጥ አንዳንዶቹ ከአንዴ በላይ ባሰፈሯቸው ጽሑፎች ባለፈው ሳምንት በኢትዮጵያ ተከሰተ በተባለው የመፈንቅለ መንግስት ሙከራና የመንግስት ባለሥልጣኖች ግድያ ላይ በሰፊው ጽፈዋል። ኢትዮጵያ በተለይ ካለፈው አንድ ዓመት ወዲህ በለውጥ ጎዳና ላይ ያለችና ብዙም ተስፋ የተጣለባት ሆኖ ሳለ በድንገት እንደዚህ አይነት ደም አፋሳሽ ሁኔታ መፈጠሩ የጋዜጦችን ትኩረት ስቧል። በየዓምዶቻቸውና የዜና ሀተታዎቻቸውም የተከሰተውን የፖለቲካ ቀውስና ግድያ ምክንያቶች እንዲሁም ይህ ክስተት በአገሪቱ የለውጡ ሂደት ላይ ሊያሳድረው ስለሚችለው ተጽዕኖ የባለሙያዎችን አስተያየት በመጠየቅ ጭምር ጽፈው በሰፊው አስነብበዋል። በዚህም ኢትዮጵያ ምናልባትም ካለፈው ዓመት የለውጥ ጊዜ ወዲህ በዚህ ሳምንት በዓለም አቀፉ ኅብረተሰብ በሰፊው ስትነሳ አሰንብታለች። ታዋቂው የብሪታንያ ዘኢኮኖሚስት ኢኮኖሚስት መጽሔት በሳምንቱ አጋማሽ ባወጣው እትሙ ያልጠናው አብዮት በሚል ርዕስ ባወጣው ጽሑፉ አምና በበጋ ሸሚዝ የለውጡን ብስራትና የእሳቸውን ሹመት በአደባባይ ለሕዝባቸው ባስታወቁበት ዕለት በሌሊት በወታደራዊ ዩኒፎርም በቴሌቪዥን ብቅ ብለው የመፈንቅለ መንግስት ሙከራ መደረጉን አስታወቁ በማለት ይህም ለውጡ አለመጥናቱን ብቻ ሳይሆን ገና ብዙ ፈተናዎች ያሉበት መሆኑን የሚያረጋግጥ ነው ሲል ጽፎ አስነብቧል። ዘጋርዲያን የተባለው ሌላው የብሪታንያ ጋዜጣም እንደዚሁ በመፈንቅለ መንግስቱ ላይ በሰፊው ጽፎ ምክንያቱ ባይታወቅም መላምቶችን ግን አስፍሮ አስነብቧል። ጋዜጣው መላምቱን ሲያብራራም ሙከራው የበረተኛ ዲስኩር ታበዛለህ አላስፈላጊ የግል ታጣቂ ቡድንም ታደራጃለህ በሚባል እርምጃ ሊወሰድባቸው የነበሩ የዚያው የክልሉ ባለሥልጣን ቀድመው የወሰዱት የኃይል እርምጃ ሳይሆን አይቀርም ሲልም አትቷል። ጋዜጣው በዚሁ ጽሁፉ ጠቅላይ ሚኒስትር አብይ አህመድ በዓለም አቀፉ ህብረተሰብ አድናቆት የተሰራቸውና በአገራቸውም ብዙ ድጋፍ ያላቸው ቢሆንም ተቃዋሚዎችም ያሉባቸው መሆኑንም አስታውቋል። የእንግሊዙ ዘ ኢንዲፔንደንት በበኩሉ የመፈንቅለ መንግሥት ሙከራው ጠቅላይ ሚኒስትሩ ያጋጠማቸው የወቅቱ ፈተና መሆኑን አውስቶ እሳቸው ያመጧቸው የኢኮኖሚና የፖለቲካ ማሻሻያ ፕሮግራሞች የብዙዎችን ቀልብ የሳቡ መሆናቸውንም አውስቷል። ከአፍሪካም የዚምባብዌው ዘኢንዲፔንደንት ጋዜጣ በትናንትናው እትሙ ዶክተር አብይ አህመድን በአንድ ዓመት ውስጥ ሶስት የመፈንቅለ መንግሥት ሙከራን ያመለጡ እድለኛ መሪ ብሏቸዋል። ዋሽንግተን ፖስት ባለፈው ሳምንት በኢትዮጵያ የተፈጸመው የባለሥልጣኖች ግድያ በለውጥ አራማጁ ጠቅላይ ሚኒስትር አብይ አህመድ ላይ የተፈጸመ ጥቃት ተደርጎ እንደሚወሰድ ጽፎ አስነብቧል። ጠቅላይ ሚኒስትሩ የኢኮኖሚና የፖለቲካ ማሻሻያ ፕሮግራሞችን ያስተዋወቁ፣ ከኤርትራ ጋር ሰላም በመፍጠርና ኢኮኖሚውንም ለግሉ ዘርፍ ክፍት በማድረግ ያልተጠበቁ ውሳኔዎችን ያስተላለፉ ናቸው ሲልም አንስቷቸዋል። ኢትዮጵያ የአሜሪካ ዋና አጋር መሆኗን የገለጸ ዋሽንግተን ፖስት አክሎም በአሜሪካ የውጭ ጉዳይ ሚኒስትር የአፍሪካ ጉዳይ ኃላፊ ቲቦር ናዥ ሙከራው መክሸፉ ጥሩ ሆነ እንጂ የተሞከረው መፈንቅለ መንግስት አደገኛ ነበር ሲሉ የተናገሩትን ጠቅሶ ለጠቅላይ ሚኒስትሩ ያላቸውንም ድጋፍ ጽፎ አስነብቧል። በሱዳን ላይ በዚህ ሳምንት ሀተታ ዘገባቸውን ካሰፈሩት ጋዜጦች ውስጥ ሜሞ የተሰኘ የመካከለኛው ምስራቅ ጋዜጣ የሱዳን ተቃውሞና ፍጥጫ መፍትሄ ካላገኘ ሱዳን የናይጄሪያው ቦኮሃራም፣ የሱማሌያው አልሸባብ እንዲሁም ራሱን እስላማዊ መንግስት እያለ የሚጠራው አይሲስ መናኸሪያ ልትሆን ትችላለች፣ የውጭ ሀገራት ጣልቃ ገብነትም ሊከሰት ይችላል ሲሉ አንድ የሱዳን የተቃዋሚ ፓርቲ መሪ ያስጠነቀቁ መሆኑን ጠቅሶ ጽፏል። ኒውዮርክ ታይምስ ደግሞ በሮብትሙ ሱዳንና አልጀሪያን ጠቅሶ ሌሎች የኤሺያና የአውሮፓ ሀገሮችንም አካቶ ይህ ዓመት ምናልባት የተቃውሞ ዓመት ሳይሆን አልቀረም ሲል ስለ አደባባይ ሰልፎች ስኬትና ድክመ ታትቷል። እንደ አውሮፓ አቆጣጠር ከ2010 ዓ ም ጀምሮ አደባባይ ወጥተው የማያውቁ ወይንም ይወጣሉ ተብለው የማይታሰቡ የህብረተሰብ ክፍሎች አደባባይ በመውጣት ተቃውሟቸውን ሲገልጹ ጥያቄዎቻቸውን ሲያቀርቡ የሚታዩ መሆኑን የገለጸው የጋዜጣው ጥናታዊ ዘገባ እነዚህም በአብዛኛው በማህበራዊ ሚዲያ የተጠሩና የተቀነባበሩ እንደሆነ ገልጿል። ይሁን እንጂ ይላል ጋዜጣው ማህበራዊ ሜዲያዎች ሰዎችን በአጭር ጊዜ ጠርቶና አስተባብሮ ወደ አደባባይ ለማውጣት ዋና መሳሪያ ከመሆን አልፈው የሰልፈኞቹን ጥያቄዎች በማስመለስና አላማቸውን ከግብ በማድረስ በኩል ውስንነት ያላቸው መሆኑን አስታውቋል። ለዚህም ይላል ጋዜጣው ባለሙያዎችን ጠቅሶ ምክንያቱን ሲያብራራ ለዚህም ምክንያቱ በማህበራዊ ሜዲያ የሚጠሩና የሚመሩ ሰልፎች ማዕከላዊነት ስለሌላቸውና በቀላሉ ሊበተኑ ስለሚችሉ ነው፣ በማለት በህዝባዊ የተቃውሞ እንቅስቃሴዎች የማህበራዊ ሚዲያዎች ያላቸውን ጥቅምና ውስንነት ጽፎ አስነብቧል። አድማጮች፣ በዚሁ የዛሬው የጋዜጦች አምድ ዝግጅት ያበቃል። ገበያ ንጉሴ ለዲ ደብልዩ ብራስልስ